Radio Hagarinya Report. በፓርቲዎች ውህደት ዙሪያ ኢህአዴግ ካስተላለፋቸው ውሳኔዎች የተለየ አቋም የለኝም ማለቱን የትግራይ ክልል ምክትል ርዕሰ መስተዳደር አስታውቁ። ይህንን ያሉት የክልሉ ምክትል ርዕሰ መስተዳደሩ ዶክተር ደብረጽዮን ገብረ ሚካኤል ናቸው እንዲኖር ጥናት እንዲደረግ ወሰነናል ብለዋል። በሙከራ ደረጃም በፌዴራል በሚተዳደሩ በአዲስ አበባና በድሬዳዋ ከተማ አስተዳደሮች የነበሩ የአራቱ ብሔራዊ ድርጅቶች የሴቶችና የወጣቶች አደረጃጀቶችን ወደ አንድ ለማምጣት በኢህአዴግ ሴቶችና ወጣቶች ሊጋ አደረጃጀትንም ተግባራዊ ይሆናል ብለዋል። በአሁኑ ወቅትም ያለው የተቀላቀለ የሀይል አስተላለፍና የፕሮግራም ለውጥ በአዋሳ ከተላለፈው የኢህአዴግ ውስጥ ውሳኔ ፈጽሞ የተለየ በመሆኑ አቶም ብሔራዊ ድርጅቶች በፕሮግራምም ሆነ በይዘት መለየታቸው በጋድ እየታየ መሆኑን ነው ዶክተር ደብረ ሲሆን የገለጹት። ስድስተኛው ሀገራዊና ክልላዊ ምርጫን አስመልክተው ምክትል ርዕሰ መስተዳድሩ እንደተናገሩትም በመንግስትና በኢህአዴግ እንደ ድርጅት የምርጫ ዝግጅቱ የመሻሻሉ ሁኔታ እየታየበት ቢሆንም አንዳንድ ምርጫ እንዲካሄድ የማይፈልጉ ሀይሎች ከሰላም ከዜጎች መፈናቀልና ከህዝብ ቆጠራ ጋር በማያያዝ የተለያዩ ምክንያቶችን በማቅረብ ምርጫው እንዲጓተት ጥረት ያደርጋሉ። ይህ ተግባር ግን ተቀባይነት የለውም ብሏል። መንግስት ምርጫው እንዲካሄድ አቅጣጫ ከማይሰል በተጨማሪ አሁን ላለው ሀገራዊ ችግር መፍትሄ ማምጣትም ወሳኝ ምዕራፍ ነው ያሉት ምክር ተደረሰ መስተዳደሩ ካለ የጊዜ ሁኔታ አሁንም ትኩረት ተሰጥቶበት ሊሰራበት ይገባል ብሏል። በሌላ በኩል የኤርትራው ፕሬዚዳንት አቶ ኢሳያስ አፈወርቂ ወደ ትግራይ ቢመጡ በደስታ እንደሚቀበሏቸውም ተናግሯል። ፕሬዚዳንቱ ከዚህ በፊት ወደ መቀሌ ለመምጣት ይፈልጉ እንደነበር በግልጽ እንደሚያውቁ ጠቁመው አቶ ኢሳያስ በአየር ሳይሆን በየብስ ሊመጡ ደስታቸው የላቀ እንደሚሆን አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከፕሬዚዳንት ፑቲን ጋር በነበራቸው ቆይታ በኢትዮጵያ እየተካሄደ ስላለው ሪፎርም ገለጽ አድርገዋል። ሀገር በቀል የኢኮኖሚ መርሆችን በመተግበር በመጪዎቹ አስርት ዓመታት ኢትዮጵያ በአፍሪካ አምስት ቀዳሚ ኢኮኖሚ ካላቸው ሀገራት ተርታ ለማሰለፍ እየተሰራ እንደሆነም ጠቅላይ ሚኒስትሩ ተናግረዋል። በቀደሙ ጊዜ ኢትዮጵያ ሉዓላዊነቷን ለማስጠበቅ ባደረገችው ጦርነት ሩሲያ ለነበረ ድጋፍም ጠቅላይ ሚኒስትሩ ምስጋና ማቅረባቸው ተዘግቧል። ከዛ በተጨማሪም ጠቅላይ ሚኒስትር ዶክተር አብይ አህመድ ከግብፁ ፕሬዚዳንት አብዱልፈታህ አልሲሲ ጋርም ተወያይተዋል በሩሲያ ሶቺ ከተማ የተካሄደ በነበረው የሩሲያ አፍሪካ ኢኮኖሚክ መድረክ ላይ ሲሳተፉ የሰነበቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ ሀገራት መሪዎች ጋር የጎንዮሽ ውይይት አካሂዷል ተብሏል። በዚህም መሰረት ከትናንትና በስቲያ ከግብፁ ፕሬዚዳንት አብዱልፈታህ አልሲሲ ጋር በሁለትዮሽ ጉዳዮች ላይ ስለ መምከራቸው ተዘግቧል። ግብጽ ታላቁ ህዳሴ ግድብን አስመልክቶ ከኢትዮጵያና ከሱዳን የተለየ አቋም እያራመደች መሆኑ ይታወቃል። ከዚህ በፊት ሁለቱ መሪዎች በተለያየ ጊዜ ተገናኝተው በታላቁ የኢትዮጵያ ህዳሴ እና በሌሎች ሁለትዮሽ ግንኙነቶች ዙሪያ መምከራቸው የሚታወስ ነው። ጠቅላይ ሚኒስትር አብይ በዚህ ሳምንት መጀመሪያ ላይ ለተወካዮች ምክር ቤት በሰጡት ማብራሪያ ታላቁ የህዳሴ ግድብ በቀዳሚነት የኢትዮጵያን ክብርና ጠቅምና ጥቅም በሚያስከብር መልኩ ለኛም ለእኛም ለእነሱም እንዲጠቀም ነው እየገነባ ነው ያለ ነው በማለት በአጽንኦት መግለጻቸው አይዘነጋም ሁለቱ መሪዎች ባደረጉት ውይይትም ከስምምነት ላይ ስለ መድረሳቸው ነው የተነገረው የኦሮሚያ ብሔራዊ ክልል መንግስት ምክትል ፕሬዚዳንት አቶ ሽመለስ አብዲሳ በአክቲቪስት ጃዋር መሐመድ ላይ የተከሰተውን ጉዳይ አስመልክቶ መግለጫ ሰጡ ሰሞኑን በአዲስ አበባና በተለያዩ የኦሮሚያ ክልሎች ላይ አቶ ጃዋር መሐመድ ላይ የግድያ ሙከራ ተፈጽሟል፣ በሚል በተነዛ ወሬ ከተሞቹና አካባቢዎቹ በረብሻ ሲመጡ መክረማቸው ይታወሳል። ድርጊቱ ተፈጸመ በተባለበትና ጃዋር መሐመድም የግድያ ሙከራ ተደርጎብኛል፣ የሚል መረጃ ተለቀቀ በኋላ ነው ምክትል ርዕሰ መስተዳድሩ ጋዜጣዊ መግለጫ የሰጡት። ከነዚህ ውስጥም የተፈጸመው ድርጊት ስህተት ነው። ስህተቱን ማን እንደፈጸመው ለምን፣ ጉዳዩ ምሽት ለማድረግ እንደተፈለገ አጣርተን እርምጃ እንወስዳለን ብለዋል። በዚህ ወቅትም በተከሰተው ግጭት ለሞቱ ወገኖች በኦሮሚያ ክልላዊ መንግስት ስም የተሰማንን ሀዘን እንገልጻለን ብለዋል። እነዚህ ኃይሎች ጉዳዩ የሃይማኖትና የብሄር መልክ እንዲይዝ ጥረት እያደረጉ ነው። የተለያዩ አካላት ለውጥ ዘላቂነት እንዳይኖረው ሙከራዎች ሲያደርጉ ነበረ። ዛሬ ተፈጸመም መሆን የሌለበት ድርጊት ነው ብለዋል። የሀገር ሽማግሌዎችና የሃይማኖት አባቶችም ጉዳዩን ለማረጋጋት ላደረጋችሁት አስተዋጽኦ እናመሰግናለን ብለዋል። ህዝባችንን ተጠቃሚ የማያደርግ ማንኛውም ተግባር አንፈጽምም፣ ከሌሎች ብሄር ብሄረሰቦች ጋር እኩልነት ላይ ተመሰረተና ለሁላችንም የምትሆን የጋራ ሀገር በጋራ ለመገንባት እንሰራለን ብለዋል። አሁን ወንድማችን ጀዋር በሰላም ሁኔታ ውስጥ ነው ያለው፣ መንግስት የሚያደርግለት ጥበቃም ይቀጥላል ብለዋል። በአንጻሩ የፌዴራል ፖሊስ ጀኔራሉ፣ ከዚህ በኋላ በመንግስት በኩል የሚደረግለት ጥበቃ እንደሚቆም እና መንግስት የመገባቸው የጥበቃ አባላትም እንዲነሱ ስለመወሰኑ መናገራቸው የተቃረነ ዘገባ መሆኑ እየተነገረ ቢገኝም በጀዋር መሀመድ መኖሪያ ቤት በተሰጠው መግለጫ ላይ ጀዋር መሀመድን ጨምሮ በጀዋር መሀመድ መኖሪያ ቤትም ትናንትና ምሽት መግለጫ የተሰጠ ሲሆን መግለጫው ላይ ጀዋር መሀመድን ጨምሮ የኦነግ ሊቀመንበር ዳውድ ኢብሳ፣ ሌንጮ ባቲ፣ ከማል ገልቹና ሌሎች የፖለቲካ ተከሰቦችም ተካፋይ ነበሩ። አቶ ጃዋር በመኖሪያ ቤቱ የተፈጸመውን ክስተት ካወገዘ በኋላ ይህ ሸር የኦሮሞውን ሕዝብ በጣም አስከፈቷል ብሏል። ጃዋር እሱን በመደገፍ ወጣቶች ያሳዩትን ድጋፍ አድንቆ ከዚህ በላይ ኩራት ሊሰማኝ አይችልም ሲልም ተደምጧል። ይህን ሕዝብ ለመንካት የሚያስብ ኃይል መልእክት ደርሶታል ያለ ሲሆን፣ የኦሮሚያ ክልል ፕሬዚዳንት አቶ ሸመልስ አብዲሳና የኦሮሚያ ፖሊስ ኮሚሽን ኮሚሽነር የሰጡት መግለጫ ኃላፊነት የተሞላበት ስለሆነ ሊመሰገኑ ይገባሉ ብሏል። የኦሮሚያ ክልል ምክትል ፕሬዚዳንት አቶ ሸመልስ አብዲሳ በጀዋር መኖሪያ ቤት ላይ የተፈጸሙ መሆኑን መሆን ያልነበረበት ትልቅ ስህተት ነው ማለታቸው ይታወሳል። በተመሳሳይ መልኩ የክልሉ ፖሊስ ኮሚሽንም ከክልሉ ምክትል ፕሬዚዳንት በተመሳሳይ ይዘት ያለው የአቋም መግለጫ አውጥቶ ነበረ። የፌዴራል ፖሊስ ኮሚሽን ኮሚሽነር እንደሻው ጣሰው በበኩላቸው ጃዋር ማመር ለተከታዮቻቸውና ለደጋፊዎቻቸው ልታሰረው ጥቃት ሊደርስብንም በማለት ያስተላለፉት መልእክት ስህተት ነው ማለታቸው ይታወሳል። አቶ ጃዋር ትላንትና ከክልሉ ተጽዕኖ ፈጣሪ ግለሰቦች ጋር በሰጠው መግለጫ የሩስ ላሳዩት አንድነት እናመሰግናቸዋለን ይህችን ሀገር የሚያስተዳድረው መንግስት፣ ሰው የሚገደልበት እና የሚሽርበት ጊዜ ማለፉን ማወቅ አለበት ብሏል። እንደ አንድ ታጋይና እንደ አንድ ፖለቲከኛ ለዚህ መንግስት ማሳወቅ የምፈልገው ህዝብ የማይፈልገው ነገር በፍጹም ተፈጻሚ ሊሆን አይችልም፣ ይህንንም ህዝቡ አረጋግጧል ሲል ተደምጧል። ያለን አማራጭ አንድና አንድ ብቻ ነው፣ ይህም ውይይት ነው ብሏል። ትግላችን ወደ የብሄርና የሃይማኖት ግጭት ለመቀየር የሞከሩ ሀይሎች አሉ ያለው ጃዋር ይህንን ሀይል ወጣቶች መቆጣጠር በመቻላቸው አድናቆትን አቅርቧል። በቀጣዮቹ ቀናት ለተከሰተው ችግር ከሚመለከተው የመንግስት አካል ጋር ውይይት አድርገን መፍትሄ እንሰጣለን ያለው አቶ ጃዋር ጉልበተኞች በጉልበታቸው ከቀጠሉ ግን ልክ እንደ ትናንቱ መፍትሄ ፈልግ እንልሃለን። አሁን ወደ መረጋጋቱ ተመለሱ፣ ግን ሁልጊዜም እንደምላችሁ ንቁ ሁኑ፣ አንድ አይናቸውን ብቻ ዘግታችሁ ተኙ ሲል መልእክት ስለማስተላለፉ ተዘግቧል። ለኤስቢኤስ ሬዲዮ ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ።